ከማህበረሰብ ለማህበረሰብ አድማጮቻችን የዓለም አቀፉን የሴቶች ቀን ወይም ደግሞ ማርች ኤትን ምክንያት በማድረግ ለምሽቱ የጋብዝንላችሁ እንግዳችን ወይዘሮ ብርቱካን ሽታዬ ቢያድግልኝ በቢሮ ኦፍ ሜቴሮሎጂ ክላይሜት ስፓሻል ዳታ የቡድን መሪ እንዲሁም በጂፒኤስ ሜቴሮሎጂ ተመራማሪ ናቸው። ከወይዘሮ ብርቱካን ጋር ያደረግነውን ቆይታ ትከታተሉን ዘንድ እንጋብዛለን። የዓለም አቀፉን የሴቶች ቀን ምክንያት በማድረግ እንግዳ ሆነው ስለቀረቡ እናመሰግናለን። አመሰግናለሁ ማርታ፣ እኔንም እንደዚሁ በዚህ ጉዳይ ላይ ለመነጋገር ስለጋበሽ በጣም አመሰግነው። የዓለም አቀፉ የሴቶች ቀን ማርች ኤት ለሴቶች ያበረከተው ትሩፋቶች በእርሶ ሕይወት ውስጥ እንዴት ያዩታል? ከዚህ በተጨማሪ ደግሞ የሴቶች መብት በአሁን ሰዓት ሙሉ ለሙሉ ተረጋግጧል ወይም ደግሞ የሴቶች እኩልነት በሁሉም አመለካከት ደረጃ ወይም በአብላጫው የህብረተሰብ ክፍል ዘንድ ተረጋግጧል ብለው ያምናሉ? ይህንን የሚቀበሉ ሴቶችም ወንዶችም አሉ ብለው ያምናሉ? በእኔ ህይወት ላይ እንግዲህ ማርች ኤይት ያደረገው ኮንትሪቢሽን ራሴን እንዳውቅ አድርጎ በተሰማራሁበት ፕሮፌሽን ላይ ማንነቴ ምንድን ነኝ፣ የት ላይ ነው የምቆመው? እኔ ከማንኛውም ወንድ ጓደኛ ወይም ደግሞ ካውንተር ካርቴ ጋር በትንሽ አይን የምታይ ሳልሆን እኩል በእኩልነት መታየት እንዳለብኝ ራሴን አሳምኜ በዛ እምነት ያን ያን አስረግጬ እንዲሄድ ረድቶኛል። ከዛ ውጭ ደግሞ በዓለማችን ደረጃ እኔንም አንቺንም ሁሉንም ሴቶች ጨምሮ እነዛ የዛሬ መቶ ዓመት በኒውዮርክ አደባባይ ላይ መንገዶች ላይ ወጥተው ለራይታቸው የታገሉ ሴቶች ቮቲንግ ራይታቸውን አስከብረው እኛም አሁን ደግሞ በተለይ በነጻው ዓለም ላይ የምንደው ሴቶች ራሳችን የሚመርጠውን እኔ ይወክለኛል የምለውን ቦቲን ራይቴን አስከብረውልኛል። በዛ መልኩ ትልቅ የሆነ አክብሩታልኝ ማርቼት ያስገኘልኝ አንደኛው ትልቁ ውጤት ነው ብዬ ነው የማምነው። ሁሉ ነገር ተሳክቷል ወይ ወይስ የቀረ ነገር አለ ለሚለው ነገር በእኔ በኩል እንደማውቀው ከሆነ ኢኳል የሆነ ወርልድ የለንም ገና ብዙ የተሳኩ ነገሮች ቢኖሩ ብዙ ሴቶች እህቶቻችን ከፊታችን ያለፉ ብዙ አችን ወንቶችን ቢያደርጉ ገና ብዙ የሚቀሩ ነገሮች አሉ። ከኢንዲቪጅዋል ወንድሞቻችን ጀምሮ እስከ ሶሳይቲው ድረስ የአስተሳሰባችን ወንዶች የበላይነት እንዳላቸው ሴቶችና ወንዶች በተለያየ አይን የመታይ ሶሳይቲው ራሱ ወንዱ የማስኩሊን ጸባዩን ስትሮንግ እንደሆነ ሊደር እንደሆነ በሶሳይቲ ውስጥ በቤት ውስጥ ሊደር እንደሆነ አድርጎ አክሴፕት የማድረግ የመቀበል አንድ ነገር አሁን ስትናገሪ ሴት አይደለሽም እንዴ እሱኮ ወንድ ነው ይሄ ራሱ ኢንታይትልመንት ይሰጣል ለወንዶቹ እኔ የበላይ ነኝ እኔ ይህንን የማድረግ መብት አለኝ ዲሲሽን ሜከር ነኝ የሚለውን ነገር ኢንታይትልመንት ይሰጣል እና ይሄ ነገር ስቲል አለ በአብዛኛው ወርክ ፎርስ ላይ በምንመለከትበት ጊዜ ስንስንተኛው ነው ሴቶች በፓርላመንት ውስጥ ያለ ነው ያሉ ስንስንተኛው ነው በኮርፖሬት ውስጥ እንሄድ የሚያደርጉ በአሁኑ ሰዓት አለማችን ተቀይራ የዛሬ ሀምሳ አመት ጨረቃ ላይ ያረፍን ባለፉት አስር አመታት ላይ ደግሞ ዳርክ ሆልን ፎቶግራፍ አነሳን ግራፊሽናል ዌብስን ከብላክ ሆል ተነስቶ ወደ ወልድ ሲመጣ ያንንም ሪከርድ አደረግን ትልቅ አቺቭመንት ነው እንግዲህ በወልድ ይሄ ነገር የተደረገው ነገር ግን እኛ ሴቶች የሕብረተሰቡ ባክቦን የነገ ጄኔሬሽን፣ ለነገ ንጉሥ የሚሆኑትን፣ ለነገ ፕራይም ሚኒስተር የሚሆኑትን ሊደሮችን የምናፈራ ሴቶች ግን እስቴም ጀንደር ኢኒሽቲቭ በሆነ ቫዮለንስ እንጠቃለን። ያንንም ደግሞ አድቮኬት ለማድረግ ኢቨን ከትራፊክ አክሲደንት ከወርክፕሌስ ቤዝ ባነሰ መልኩ ነው በሚዲያው ላይ የምትመለከቸው ስለ ሴቶች ጉዳይ ስለ ሴቶች ኢኳሊቲ በተመለከተ ነገር ሚዲያ ላይ እንኳን ብዙ ነገር አድቨርታይዝ ሲደረግ አታይም ምክንያቱም ያ ነገር ሶሳይቲ ውስጥ እስቲል ሰልጾ አልገባም አንኮንሽስ የሆነ ባያ ትነሳ አለ በሴቶች ላይ ይሄንን በተመለከተ ኢኳል የሆነ ወርልድ አለን ብዬ አላምንም ገና ብዙ የሚሰራም አለ እንደውም ያሳስበኛል ፊውቸር ጀኔሬሽን ሴቶች ልጆቻችን እንዴት ነው መቀየር የምችሉት እንዴት ነው ይሄን ነገር የሚያስቀሩት የሚለው ነገር እንደውም ሀሳብ ውስጥ እንድትገቢ ያደርግሻል እና በዛ መልኩ ነው የምመለከተው። በአሁን ሰዓት በተለይ ለምሳሌ እዚህ አውስትራሊያ የምንኖርበት ሀገር የተሻለ ዴሞክራሲ የተሻለ የሰብዓዊ መብት የተረጋገጠበት በሚባልበት ሀገር ውስጥ ዛሬም ድረስ በአውስትራሊያ ፓርላማ ውስጥ ያሉ ሴቶች እንኳን ከጾታዊ ትንኮሳና ከጾታዊ ጥቃት የዳኑበት ጊዜ እንዳልሆነ ነው በቅርቡ ያየነውም በሚዲያ የተዘገቡትን እንደ ምሳሌ መጥቀስ ይቻላል። እዚህ ሀገር የተወለዱት ልጆች፣ ወጣቶች እንዲህ አይነት ችግር የሚጋፈጡ ከሆነ ሴት ልጆቻችን መጻኢ እድላቸው ምን ይመስላል? የእነሱን እድል በማመቻቸት ደረጃ ቤተሰቦች ከሚናገሩት ቋንቋ ጀምሮ ሴት ልጆች ከሚያመቻቹላቸው እድሎች አንጻር ምን አይነት ጥንቃቄ መውሰድ አለባቸው ብለው ይመክራሉ? በዚህ አጋጣሚ እንዳልሽው ከቤተሰብ ደረጃ እንኳን በምንመለከት ከአስተያየት ጀምሮ ልጆች ወንድና ሴት ልጆች ሁለቱ ቆመው አንድ ነገር ቢናገሩ አመለካከታችን መጀመሪያ ሚሄደው ወደ ወንዱ ነው፣ ወደ ሴቱ አይደለም። ወደ ወንዱ ታደላለች። ሰው ህብረተሰቡ እንደዛ ነው፣ በቃ ወደ ወንዱ ያደላል። እንደዚህ ጥቃቅን የሆኑ ነገሮች በዛች ሴት ላይ የበታችነት ስሜት እንዲፈጠርባት ያደርጋል። ስትናገር ወይም ደግሞ አንድ ነገር በምትመለከትበት በምትናገርበት ጊዜ አንቺ ሴት ነሽ አርፈሽ ተቀመጪ፣ እሱ ይናገር። ይሄ ሴት ንግግር አይደለም፣ ይሄ ትክክለኛ አባባል አይደለም። ምክንያቱም ይሄ ነገር ምንድን ነው የሚያደርገው ለሚያዳምጠው ወንዱ ልጅ ኢንታይትል እንደሆነ በዛ መናገር እንደሚችል የፈለገውን ቢናገር ምንም ነገር እንደሌለበት፣ ሴቷ ግን መቆጠብ እንዳለባት የፈለገችውን ነገር ሀሳቧን ማሸራሸር እንደሌለባት ነውን ኮንዲሽን እየተደረገች ያለችው በቅርብ ጊዜ ያየሁት አንድ የሆነ ሪሰርች ላይ ምንድን ነው የሚለው አካደሚሽን ፕሮፌሽናልስ ናቸው ሁሉም ሴት ፕሮፌሰሮች እና ወንድ ፕሮፌሰሮች በስቱደንትስ አይን እንዴት ነው ሰርቬ የሚደረጉት የሚባል ሰርቬ ወጥቶ ነበር። በዛ ላይ ወንዱ ለሚናገረው ለምሳሌ አውትስፖክን ከሆነ ምናምን ሂ ኢዝ ኢንተሊጀንት የሚል መልስ ነው የተሰጡ ሰርቬው ላይ ሴቷ ሽዝ አግሬሲቭ ዘ ሴም ሪስፖንስ ነው ዘ ሴም ነገር ነው ያደረጉት ለእሷ ግን ምንድነው የተሰጠ አግሬሲቭ ነው የተባለችው። ለወንዱ ግን ምንድነው ሂ ኢዝ ጂኒየስ ነው የተባለው። ማርካቸውን ለተማሪዎቹ አርመው ምን ብለው አዘሴን ታይም ሲሰጡ ለእሷ ምንድን ነው የተባለው ሼዝ ሜቢ ሄልፍ። ለእሱ ግን እኮ አይሰት ራሱ ተርም እንኳን የምንጠቀምበት ተርምን ለሴት ኢቭን እንኳን በዛ ደረጃ ላሉት የምንጠቀምበትም እንኳን የተለያየ ነው። ስለዚህ የሚመጡ ልጆቻችን የሚያጋጥማቸው ነገር ለወደፊቱ በዚህ ኅብረተሰብ ይሄ ነገር ቻሌንጅ ካላደረግነው፣ ቆም ብለን እያንዳንዷን ጥቃቅን ነገር ይሄ ነገር ትክክል አይደለም ብለን ያንን ነገር አንድ ላይ ሆነን ካላደረግነው በስተቀር ልጆቻችን የማያቆም እየተንከባለለ የሚሄድ ችግር እያሸከምናቸው የምንሄደው አዘ ሶሳይቲ አዘ ኮሚኒቲ። ሴት ልጆቻችን በሚናገሩበት ጊዜ ኢንካሬጅ ማድረግ መቻል፣ ሀሳባቸውን ማንሸራሸር ኢቨን ከህፃናት ጀምሮ ሴቷንም ወንዱንም እኩል የማየት ባህሪ እንዲኖረን። ምክንያቱም ምን ጊዜም ቢሆን ከካልቲቤት የምታደርጊው ከመጀመሪያው ነው፣ ከልጅነቱ ጀምረሽ ነው። በዛ መሰረት በሚሄድበት ጊዜ ልጆች ያን ነገር አዳፍ እያደረጉት ይሄዳሉ፣ ሀቢት እያደረጉት ይሄዳሉ። ካለዛ ግን እስቲል አሁን እኛ ሁሉም ቦታ ፌስ የምናደርገውን ነገር ልጆቻችንም ነገር ፌስ ያደርጋሉ። ፕሮፌሽናል ላይሽ ላይ አንድ ሴት ስትበደር ስታል ዝም ማለት የለም። ዊ ሀብ ቻለንጅ። ከዚሁ ጎን ለጎን በስራ ቦታ ላይም ሊሆን ይችላል፣ በቤት ውስጥም በተለያየ ቦታ ላይ ሴቶች ሴቶችን እንደማይረዱ ተደርጎ ይነገራል። እንደ አባባልም በተለምዶም እንዳልተጻፈ ሕግ ሴቶች ለሴቶች ተቃራኒ ናቸው የሚል ነገር እየሰረጸ የመጣ ነገር ነው፣ የቆየ ነው። እና ጎጂ ባህል ልማዳዊ ድርጊቶች እንደምንላቸው ሁሉ እንዲህ አይነት ነገሮች ላይስ ምን መደረግ አለበት? ሴቶች ለሴቶች መቆም እንዳለባቸው፣ የቆየውን አባባል ሴቶች ለሴቶች ቃራኒ ናቸው የሚለውን አባባል ለመቀልበስ ምን መደረግ አለበት ብለው በአንጻሩ ደግሞ ስንመለከት፣ በተለይ ወደ እኛ ባህል ስንመለከት ሴቶች ለሴቶች ሁልጊዜ ተቃራኒ ናቸው ብለን ማመን አንችልም። ምናልባት ወደ ሰዎቻችን እንመለከት ጠዋት ላይ ቡና ፍልተው ቡና ተጠራርተው ማታ በቤተሰብ ውስጥ የነበረውን ችግር የሚወያዩትና ጎረቤቶች ተሰባስበው መፍትሄ የሚያወጡት ሴቶች ናቸው። በትዳራቸው ላይ ችግር ቢኖር ይህንን ብታረጊ ብለው የሚሉት ሴቶች ናቸው። ልጆቻቸው ቢታመሙ ሙያ ማስተማር ቢሆን ሴቶች ሲረዳዱ እንጂ ሙሉ ለሙሉ ተቃራኒ ናቸው ብለን ለማለት አንችልም። ና እንዲህ አይነት አባባሎችን ለማድረቅ ና ሴቶች ለሌሎች ሴቶች መብት እንዲቆሙ እንዲረዳዱበት መልካም ባህሎቻችንን በማስታወስ ደረጃ ምን መደረግ አለበት ብለው ያምናሉ? ትክክል። በዚህ ጉዳይ ላይ አንድ ነገር መናገር የምፈልገው አንድ ሴት ልጅ በደል ሲደርስባት የሆነ ነገር ሲያጋጥማት፣ ለእኔ አይደርስብኝ ብሎ ማሰብ አይቻልም። እኔ ጋ አሁን ባይደርስ በህቴ ላይ ይደርሳል። እኔ ጋ እኔ አሁን ባይደርስ በልጄ ላይ ሊደርስ ይችላል። ስለዚህ የእሷ ፔን የራሴ ፔን መሆን አለበት። ሴቶቻችን አንድ ነገር በሚበደልበት ጊዜ ኤክስኪውዝ መፈለግ የለብንም። ሴት ሆና ተበድላለች። ያንን በደምብ በምናይበት ጊዜ ወይ ይጠላናል፣ ወይም እንደዚህ፣ ወይም ሶሳይቲ ደግሞ እንደዚህ ናል ብለን አፋችንን ዘግተን ዝም ብለን ማለፍ የለብንም ብ ምገምተው። ምክንያቱም ያንን ቻሌንጅ የማድረግ ሀቢቱ መዳበር አለበት። ቤተሰቦቻችን እንዳልሽው ችግራቸውን የሚያዋዩት በቡና ዙሪያ ነው የጓደኞቻቸው ሄደው ነው ችግራቸውን ሶሉሽን የሚፈጥሩት። ይሄን አድርጌ ይሄ እኮ ቢሆን እንደዚህ ነው፣ እንደዚህ እኮ ነው የሚመራው፣ ትዳር የሚመራው እንደዚህ ነው፣ ልያ የምታሳድጊው እንደዚህ ነው ብሎ የሚመካከሩት በዛ ባለን እነሱ ቤተሰቦቻቸው ባስቀመጡላቸው ያ ባህል ዙሪያ ነው የሚነጋገሩት። በውጭ ሀገሩ ላይ በምንመጣበት ጊዜ ግን ትንሽ ሪላክሰንስ ይፈጠራል። ያን ነገር ቻሌንጅ አለማድረግ ወይም ደግሞ እኔ ላይ ያልደረሰብኝም እና ስቲል ኢትስ ኦኬ ለራሷ ትወጠዋለች የማለት አሳሰብ ሊኖር ይችላል። ያ ግን ጎታችን ስለሆነ ነገም ደግሞ ራሳችንን ልጆቻችን የሚበድል ነገር ሆኖ ስለሚቀጥል ከዚሁ የምናገኘውን የምናየውን ነገር ጥፋት ሆኖ የታየ ነገር ደግሞ ከሴት እህቶቻችን ጋር ጎን ለጎን ቆመን መፍትሄ ካለ መፍትሄ መፈለግ ካለዘገን ኢሞሽናል ሰፖርት መጠጥ ያስ ኖ መባል ያለበትን ነገር ኖ ማለት አለብን። ለምሳሌ ያህል አንድ ቤት ሄደሽ አላግባብ ትሬት ስትደረግ ብትመለከች ባለቤቷ ወይም ደግሞ እሷ ደፍታ መታ ዝራ ወደዚህ ብላ እንደገና ደግሞ አችል እሱ ቁጭ ብሎ ስትስት ካይንድ በሆነ ወዱ ያ ትክክል እንዳልሆነ መሴጅ ማስተላለፍ ካይንድ በሆነ መልኩ፣ ምክንያቱም እሷም እንደዛው ለፍታ ነው የመጣችው። ስለዚህ ከተቻለ ሁላችንም ሰርተን አንድ ላይ ሁላችንም አንድ ላይ ኢንጆይ እናድርግ፣ ካለዛ ደግሞ መረዳት አለባት የሚለውን ነገር ማሳሰብ ያስፈልጋል። ምንድን ነው አሁን ሶሳይቲ ያስቀመጠልን ቦክስ አለ ኦልሬዲ ሴቶችን ያስቀመጠበት እና ወንዶቹ ብቻ ሳይሆን አንዳንድ ጊዜ ሴቶችን ቢሆን በዛ አስተሳሰብ ዙሪያ ውስጥ የምናጠነጥነው እና ከእንደዛ አይነት ጎታች የሆኑ አስተሳሰቦች ውስጥ መውጣት መቻል አለብን። እራሳችን ፍሪ ማድረግ አለብን ወንዶቹ ፍሪ ማድረግ እንደምንፈልገው ሁሉ ከዛ ጎታሽ ከሆነ አስተሳሰባቸው እኔ ጠንካራ ነኝ፣ እኔ ነኝ የቤት መሪ፣ እኔ ነኝ እንደዚህ አድርገው ኢንታይትልመንት አለ በሴቷ ላይ የሚለውን ነገር አሳሰባቸውን፣ ከዛ ጎታሽ ከሆነ አሳሰባቸው እንዲወጡ እንደምንፈልገው ሁሉ እኛም ሴት እህቶቻችን አንድ ነገር በሚበደሉበት ጊዜ ከዛ ወጥተን እነሱን የመደገፍ ትክክል ያልሆነውን ነገር ቻሌንጅ የማድረግ ልምድ ብናካብት ይሄ ነገር ከትንሽ ይጀምርና ትልቅ ይሆናል። ልጆቻችን ነገር በዛ መልኩ ይሄዳሉ። እነሱን ማሳየት እንችላለን። እነሱ ያንን ልምድ እንዲያካብቱ እናሳያ- እንነግራቸዋለን። ልጆቻችን ቆመው በሴትነታቸው አንድ ነገር ሲደርስባቸው ያንን ነገር አክሴፕት አድገው እንዳይቀበሉ እናሳያቸዋለን። እነሱን ሲያዩ ሌላውን ወንድ ነው ይሄንን ማድረግ አትችልም፣ መብቷ ነው፣ ቮይስ አላት የማለት አስ- እንዲሰርጽባቸው ማድረግ እንችላለን ብዬ ነው የምገምተው። ውጭ ሀገር ያሉ ሴቶች የሚጠይቋቸው የመብት ጥያቄዎች እንደ ቅንጦት ናቸው፣ አገር ውስጥ ያሉ ሴቶች አሁንም ድረስ ከመሰረታዊ ባነሰ የህይወት መንገድ ውስጥ እየኖሩ በውጭ ሀገር ያሉ ሴቶች የሚጠይቋቸው ጥያቄዎች የቅንጦት ናቸው የሚባል ነገር አለ። በእርግጥስ በውጭ ሀገር ያሉ ሴቶች ተደላደለው ነው ወይ የሚኖሩት? እነሱስ በየጊዜው የሚፈትናቸው ችግሮች የሉም ወይ? በሌላ መንገድ ካልነው፣ አንዳንዴ ምናልባትም ሳይበልጥ አይቀርም ወይ በውጭ ሀገር ያሉ ሴቶች ተግዳሮት፣ በተለይ ደግሞ በእኛ ማህበረሰብ ውስጥ ማለት ነው። በእውነቱ በውጭ ሀገር ያለውን ነገር ሁሉ ብቻ ውጭ ሀገር ያለች እህቴ ወይም ማንኛውም ሰው ያውቀዋል፣ ምን ያህል ችግር ውስጥ ህብረተሰቡ ሀገር ቤት ካሉት፣ እንደውም እኛ በባሰ መልኩ ነው እኔ የምመለከተው። እንዴት ብሎ መጠየቅ ያስችላል። እዚህ አንቺ ለምሳሌ ያህል ፕሮፌሽናል ነሽ ፕሮፌሽናል ሽ የተመደበልሽ የስራ መደብ አለ። ያ የሚጠይቀው የራሱ ኮሚትመንት አለ፣ የራሱ ታይም አለ። በዛ ላይ ደግሞ እኛ ያለ ነው በጣም በተለዋዋጭ ወርልድ ላይ ነው ያለ ነው። ዛሬ የምታውቂው ነገር ነገር ተለውጦ ሌላ አዲስ ነገር። ስለዚህ ያንን ተለዋዋጭ የሆነ ነገር አንቺ ካቻፕ ካላደረግሽ ስራ ቦታሽ ላይ አትቀመጭም። አፕስኪል ማድረግ አለብሽ፣ ሪስኪል ማድረግ አለብሽ፣ ማንበብ አለብሽ፣ እንደገና ደግሞ መማር አለብሽ። አዲስ የሆነ ቴክኖሎጂ ከሆነ አዲስ የሆነ ሳይንስ ከሆነ ያንን ደግሞ አኳየር ማድረግ አለብሽ። ካለዛ ግን ወደኋላ ነው የምትቀሪው። አንደኛ ስራሽ የሚፈልገው መደበኛ ስራሽ አለ። ሁለተኛ ነገር ደግሞ በስራሽ ለመቀጠል ለመሄድ፣ ኤክስ ለማድረግ ብቻ አይደለም ይህምን በስራሽ ለመቀጠል ባለሽበት ሪስኪ ማድረግ አለብሽ። ሪስኪን ማድረግ ከቴክኖሎጂ ጋር ከድበቱ ጋር እንደዚህ በየሰአቱ ከሚለዋወጠው አለም ጋር አብረሽ መሄድ መሄድ መቻል አለብሽ። ካለዛ ቢሃይንድ ነው የምትቀሪው። ፍራሽንም ታጫለሽ። ይሄ ሁለተኛ ቻለንጅ ነው። ሶስተኛ፣ ቤተሰብ የምትመጭበት ሰዓት ዶሜስቲክ ሆርክ ይጠብቅሻል። ማንም አይሰራልሽም። ታበሲው አንቺ ነሽ። ሁሉም ነገር የምትሰሪው አንቺ ነሽ። ሁሉም ነገር ሀውስሆልድ የምትመለከቸው አንቺ ነሽ። ያንን ከጨረስሽ በኋላ ደግሞ ልጆቹን ሉክ አፍተር ማድረግ አለብሽ። ልጆች ሉክ አፍተር ታደርጊያለሽ። ይዘን ኮብር ላይ አይተነዋል ማወቅ ያንን በየሰዓቱ መከታተል አለብሽ። በዛ በተጨማሪ ደግሞ ሶሻል ሶሻሊ ወይም ካልቸራሊ ከአንቺ የሚጠበቅ ነገሮች አሉ። በምትመለከችው ጊዜ ውጭ ሀገር የምትስቅ ሴት ጀርፋ ብዙ የሆነ ችግር ነው ያላት። ኢቭን ችግሩ እኔ ከማቀው እኔ ኢትዮጵያ ሰራተኛ ሆኜ አይቼዋለሁ፣ ግን እንደዚህ አይነት እንትን ወይም እንረዳልሽ፣ ያው ሌላ ሌበር አለ። አንቺ ቤት ስትመለሽ ምግብ ተዘጋጅቶ ይጠብቅ ይችላል የጎደለ ነገር ካለ ሾፒንጉ ተደርጎ ይጠብቅሻል። ስለዚህ ስራሽን ትሰሪያለሽ። ቤት ያለውን ልጆቹን አሉ ካፍተር ማድረግ በባለቤትሽ ማየት ይህንን ይሆናል የታደርጊው። እዚህ ግን ስንመለከት ግን ሁሉም ነገር አንቺ ላይ ነው የወደቀው። በዛ ላይ ሰው ነሽ ሰው ስለሆነሽ ብዙ ነገር አለ። ጭንቅላትሽ የሚመላለሱ ብዙ ነገሮች አሉ። ሁሌ ደስተኛ አትሆኝም። ሁሌ ሁሉም ነገር ስሙ ሁሌ ጤነኛ አትሆኝም። ስለዚህ የቅንጦት አይደለም። በውጭ ሀገር ያሉ ሴቶች ፌስ የሚያደርጉት የሚጠይቁት ጥያቄ የቅንጦት ጥያቄ ሳይሆን ውጭ ሀገር ያለው የህይወት መስመር የሚያስፈልገውን ነገር ነው እየጠየቁ ያሉ። እንደዛ አለፍታ ስትመጣ እርዳኝ ማለት ተዘናግታ ወይም ደግሞ ሌላ ቦታ ላይ ጎይታ አይደለም የምትለው ስለ ደከማለ ያንን ሁሉ ነገር ይህ ሁሉ የዘረዘርኩትን ነገር በቴንፎ አወርስ ማሳካት ስለማትችል ያ ሁሉ ነገር በርደኑ እሷ ላይ ነው የሚኖረው። ያ ደግሞ ምንድነው የሚያመጣው? የሄልዝ ኢሹ ያመጣል። ያ ሄልዝ ደግሞ አንድ ፋሚሊ አንድ ሴት እናት በተለይ ወይም ደግሞ የትዳር ጓደኛ ጤናማ ካልሆነች ጤናማ ህብረተሰብ ጤናማ ቤት የለም ጤናማ ልጆች አይኖሩም ትልቁ ነገር ይሄ ነው ዋናው ኮንሲኮንሱ ሶሳይቲው ላይ የሚያመጣው ትልቁ ችግር ምንድነው ሄልዚ ያልሆነች ጤናማ ያልሆነች እናት ጤናማ ያልሆነች ሴት ሀፒ ያልሆነች ሴት ያለችበት ህብረተሰብ ጤናማ ህብረተሰብ አይደለም ስለዚህ በውጭ ሀገር ውስጥ የምንኖር ሴቶች የሚያጋጥመን ችግር ዘርፈ ብዙ ነው አሁን ለምሳሌ ያህል በኮቪዱ ምክንያት አንድ የተጠና ጥናት አለ ምንድን ነው ሴቶች ፕሮፌሽናል እና ወንዶች ፕሮፌሽናል ምንድን ነው በዚህ ጊዜ ውስጥ በስራቸው ላይ ያጋጠማቸው እክል የሚል ነገር ነው። እና ኔቸር አርቲክል ላይ ነው የወጣው ላስት ይር። ሁለቱም አካደሚሽንስ ሪሰርችስ ባልም ሚስትም ወይም ደግሞ በዛ ኤሪያ ላይ ያሉ ወንዶች እና ሴቶች ዲቫይድ ተደርጎ ምን ያህል ፔፐር ፓብሊሽ ያደረጉ የሚል ጥናት ነበር የተካሄደው። ከማንኛውም ጊዜ በላይ ሴቶች ትንሽ ፔፐር ሲወር ፔፐር ፓብሊሽ ያደረጉት በኮቪድ ጊዜ ነው። ወንዶች ግን ሞር አድርገዋል። ምንድን ነው የሚያሳየው ሞር በርደን እንደተሸከሙ ነው የሚያሳይ። ልጆችን ማስተማር፣ ቤት ውስጥ ቤት ውስጥ ያለውን ስራ መስራት፣ ይህንን ሁሉ ስላደረጉ ወደ አካዳሚክ ወደ ፕሮፌሽናቸው የሚሄዱን ነገር ወደዛ አጣ ሄደ። ወንዶች ግን ኢንኮንትራስት ምንድን ያ ሞር ፔፐር ነው ፓብሊሽ ያደረጉት ለምን ተብሎ የሚጠየቅበት ሰዓት ምንድን ነው ትራቭል ታይማቸውን ሴቭ አድርገዋል። እንደገና ደግሞ እዛ ኦፊስ ውስጥ ከጓደኞቻቸው ጋር ወደዚህ ወደዚህ ያሉ በትንሽ በትንሽ ነገሮች የሚያሳልፉት ጥቃት እንስሳቶች ሴቭ አድርገዋል። በዛ ምክንያት ሞር ፔፐር ፓብሊሽ ለማድረግ ችለዋል የሚል ነው። እንግዲህ ኔቸርስ አርቲክል ውስጥ ነው ይሄ ነገር ፓብሊሽ የተደረገው እና በውጭ ሀገር ውስጥ ያለች እናት በማንኛውም ደረጃ ቢሆን በጣም ብዙ ነገሮችን፣ ችግሮችንም ብዙ ኃላፊነት እንዳለባት ነው እንግዲህ በዚህ መልኩ እያየን ያለው እና ሴቶች የቅንጦት ጥያቄ ነው ውጭ ሀገር የሚጠይቁት የሚለው ነገር ካለማወቅ ወይም ደግሞ ነገሮችን ውስጥ ገብቶ ካለማየት የተነሳ ነው እንጂ ውጭ ሀገር ያለ የቅንጦ ጥያቄ አይደለም። ለምሳሌ ያህል እንደ በትንሹ ሀገራችን መኪና ሁሉም ሰው የለውም አይደል እንዴ? መኪና ያለው ሰው ሌክዥሪ፣ እዚህ ሀገር ግን ሌክዥሪ አይደለም። ዘመስስ አይደለ እን እንደዛ ነው። ስለዚህ እዛና ይሄ ብሎ ሁለቱም ማወዳደር አንችልም። ምክንያቱም የተለያየ ላይፍ ስታይል፣ የተለያየ ኮሚትመንት ነው፣ የተለያየ አጋጣሚዎች ነው ያሉን እና በዛ መልኩ ጠቅለል ባለ መልኩ ሴቶችን አሁንም አንድ ቦክስ ውስጥ አስቀምጡ በዛ መልኩ ጃጅ ማድረግ መፍረድ ትክክለኛ ነው ብዬ አላምበት። እስተ መጨረሻም እንግዲህ የዓለም አቀፉ የሴቶች ቀን ሲከበር በመርህ ደረጃ የሚታሰቡት ዋና ዋና ነጥቦች አሉ። ከነዚህ መካከል የሴቶች እኩልነትን በተመለከተ የማንቂያ ስራዎችን መስራት እንዲሁም ደግሞ በፆታ መካከል ያለውን ክፍተት ለማቀራረብ የተለያዩ መረጃዎችን መለዋወጥ የሚሉት አንደኛው ዓላማው ነውና፣ አሁንስ እዚህ ባለንበት አውስትራሊያ የሚሆን በዓለም ዙሪያ የሚኖሩ ወጣቶች ወይም ልጃገረዶች ለተሻለ ህይወት እንዲበቁ የተሻለ ዓለም እንድትጠብቃቸው ምን መደረግ አለበት? ከማህበረሰቡ ምን ይጠበቃል? ከቤተሰብስ ምን ይጠበቃል? ለመብታቸው የሚቆሙ ሴቶችን ለማብቃት ምን መደረግ አለበት ብለው ይመክራሉ። አንድ ትልቁ ነገር ምንድን ነው ብዬ ማምነው፣ ምን ጊዜም ቢሆን ህልም ሊኖርሽ ይገባል። ልጆች ህልም ሊኖራቸው ይገባል። አንድ ትልቅ ነገር አችብ አድርጋለ ማለት ህልም ሊኖራቸው ይገባል። በዛ መልኩ እነዚህ ሴቶች ያንን ህልም የማለም እንዴት ማድረግ አለባቸው የሚለውን ነገር ሶሳይቲ ወይም ደግሞ ህብረተሰቡ መስራት ዛ ዙሪያ ምንድን ነው ሮል ሞዴል የሆኑ ሰዎችን በማምጣት በማሳየት፣ ጥያቄ በሚጠይቁበት ጊዜ ያንን ጥያቄያቸውን ሞር ካልቲቬትድ እንዲያደርጉት እንዲጠይቁ ማይንዳቸው ጠያቂ ማይንድ እንዲሆን። ምክንያቱም ምንድነው የሚያደርጋቸው፣ ያ ምንድን ነው ለወደፊቱ ያንን ጥያቄ እየጠየቁ ሲሄዱ የሆነ ችግር እንኳን ያጋጥማቸው ጥያቄ እየጠየቁና ሶሉሽን እየፈለጉ ስለመጡ ለሚያጋጥማቸው ችግር ሶሉሽን የመፈለግ ሀቢት ያዳብራሉ። ይህ ነገር ከትንሽነታቸው ጀምሮ ከልጅነታቸው ጀምሮ እያደገ ሲመጣ ትልቅ ሆነው የሚያጋጥማቸውን ችግር ወዲያውኑ ሶሉሽን የመፈለግ ሀቢት ያዳብራሉ ማለት ነው። ሌላው ነገር ደግሞ ያላቸውን ነገር ምንጊዜ እንጂ ተድላለች ተቀመጭ እኮ ፕሮግረስ የለም። ከዛ ኮምፈርት ዞናቸው እንዲወጡ የማድረግ ሌላ ነገር ዲስካቨር እንዲያደርጉ የማድረግ ምክንያቱም ከዛ ውስጥ ከወጡ ይሄ ነገር ያስፈራኛል፣ የሚለውን ነገር ኮንክሬ ማድረግ ሀቢት እንዲኖራቸው ያስፈልጋል። ያ በሚኖርበት ጊዜ ምንድን ነው ቻሌንጁን ፌስ ያደርጉታል። ለተወሰነ ጊዜ ያስቸግራቸዋል፣ ከዛ በኋላ ግን ነጥረው ይወጣሉ። እነዚህ ልጆች አሁን ህብረተሰቡ ምንድን ነው ራሱ ካታጎራይዝ አድርጎ አንኮንሽስ በሆነ መልኩ ሴትና ወንድ ብሎ ያስቀመጠ ህብረተሰብ ነው ያለን። ምክንያቱም እንዳልኩሽ መቶ ዓመት መጥተናል፣ ስቲል ግን በጣም ብዙ የሚቀሩ ነገሮች አሉ። ልጆቻችን ያንን ነገር ለማድረግ እነዚህ እነዚህ ነገሮች ዴቨሎፕ እያደረጉ እንዲሄዱ ሮል ሞዴሎችን ማሳየት። አንቺ ደግሞ እንደ እናት፣ እኔ እንደ እናት፣ ያቺም እንደ እናት፣ ሁላችንም ምን ነበር ድሪማችን? እያንዳንዱ ሰው ድሪም አለው። እኔም ድሪም አለኝ፣ አንቺ ድሪም አለሽ። እና ያንን ድሪም አችብ አድርገሽ ኋላ አላደረግሽውም የሚለውን ነገር ቁጭ አድርጎ ማሳየት። ለምንድን ያልሆነ ምን አይነት ኦፍስታክን ነበር ያጋጠመን ይህን እንዳናደርግ፣ ያኔ ከሩት ኮዝ እንሄዳለን ማለት ነው። ያንን ነገር ልጆቹ እነሱ ፌስ እንዳያደርጉ። ሌላው ደግሞ ሁልጊዜ እንዲሁ መማር፣ ማንበብ፣ ኢንፎርሜሽን ሴክ ማድረግ ይሄ ትልቅ ነገር ነው። ምክንያቱም ኢንፎርሜቲቭ የሆነች ሴት ፓወር አላ። ምክንያቱም ኢንፎርሜሽን ራሱ ፓወር ይሰጣልና ከዛ መልኩ ሞር እያወቅሽ ስትሄጂ፣ በኢኮኖሚ ሞር እየዳበሽ ትሄጃለች አስፈላጊ ቦታ ላይ ዲሲሽን ሜኪንግ ላይ ትቀመጫለች። በአሁኑ ጊዜ በምትመለከችበት ጊዜ ሁሉም ዲሲሽን ሜከርስ በሙሉ ወንዶች ናቸው። በአብዛኛው ቤት ውስጥ እንኳን ውሳኔ የመስጠት መብቷ እንኳን የሚረገጥበት ዘመን ላይ ነን ያለ ነው። በምትናገርበት ጊዜ እኔ ወንድ ነኝ እኔ ዲሳይድ የማደርገው የሚባል አባባል በተለያየ አካባቢ እንመለከታለን። ስለዚህ ኢኮኖሚካ ፓወርፉል የሆነ ስትሄድ ሞር ኢንፎርምድ እየሆነ ስትሄድ ያኔ ያንን ቦቷን የራሷን ድምፅ እራሷ ትወስዳለች። የራሷን ማንነት እራሷ ትወስዳለች። ማንም ማንነቷን አይነግራትም። በራሷ ሰውነት እራሷ ታዛለች፣ የራሷን ድምፅ ታሰማለች ማለት ነው። ቅድም እንደተናገር ነው ምንድን ነው ከራሷም አልፋ ለሌሎች ሴቶች ድምፅ ትሆናለች፣ ለተጠቁ ሴቶች። ብዙ ጊዜ ልጆቻችን ማድረግ ያለብን ትልቅ ነገር ትልቅ ህልም እንዲያልሙ ነው ማድረግ ያለብን በተለያዩ አለማችን ላይ ለውጥ ያመጡ ሴቶች ትልቅ ስላለሙ ነው ለውጥ ያመጡልን። ቻሌንጁ ስለተቋቋሙ የሶሳይቲን ቻሌንጅ ስለተቋቋሙ ሶሳይቲ የሚላቸውን ነገር ከዛ ዞር ብለው ጥለው ስለሄዱ ነው። ባለፈው ጊዜም በፓኪስታኗ ልጅ በማላት ያለውን ነገር አይተላላው በታሊባን ጥይት እንደዛ ሆና ግን ትልቅ ነገር ስላሰበች ነው ሰክሲድ ማድረግ የቻለችው ያ ነገር አልጎተታትም። እና ትልቁ ነገር ብዬ የማስበው ምንድን ነው ትልቅ ነገር እንዲያስቡ ኢንካሬጅ ማድረግ፣ ሮል ሞዴሎችን ማስቀመጥ ከኮንፎርት ዞናቸው ውስጥ እንዲወጡ ማድረግ፣ ሌላውን ነገር ቻሌንጅ እንዲያዩ ማድረግ፣ የሚጠይቁትን ጥያቄ አይደለም ከማለት በሙሉ ያንን ነገር ኢንካጅ እያደረግን ሞር ጥያቄ ጠያቂዎች ጥያቄ ልጆች እንዲኖሩ ሴቶች እንዲኖሩ ማድረግ፣ ያ ለነሱ ሞር ፓወርፉል እንዲሆኑ ያደርጋቸዋል። ወይዘሮ ብርቱካን ሽታዬ ቢያድግልኝ በቢሮ ኦፍ ሜቴሪዮሎጂ ክላይሜት ስፓሻል ዳታ የቡድን መሪ እንዲሁም በጂፒኤስ ሚቴሮሎጂ ተመራማሪ መልካም በዓል እንዲሆንለት እንመኛለን። በጣም አመሰግናለሁ ማርታ፣ በዚህ ሂስቶሪካል በሆነ ቀን ላይ ስለጋበዝሽኝ፣ በዚህ ጉዳይ ላይ ደግሞ ለመወያየት ስላበቃሽኝ በጣም ነው አመሰግነው። ለኤስቢኤስ ራዲዮ ማርታ ጸጋው ነበርኩ ከሜልበርን። እያደመጡ የነበረው የኤስፔስ አማርኛ ፕሮግራምን ነበር። የፕሮግራሙን ቀጥታ ስርጭት ሰኞና አርብ ምሽቶች ያድምጡ። እንዲሁም ድረገጻችንን በመጎብኘት ኦንዲማንድ እና በኤስቤስ ሞባይል አፕ ማድመጥ ይችላሉ። ድረ ገጻችንን ኤስቤስ ዶት ኮም ዶት ኤዩ አምሃሪክን ይጎብኙ።